የሮመዳንን የዕለት ዕለት የጾም ፍቺ ምክንያት በማድረግ ፕሬዝደንት ትራምፕ ባለፈው ረቡዕ ዋይት ሃውስ ውስጥ የራት ግብዣ አድርገው ሲያበቁ የማፍጠር ስነ ስርዓት አስተናግደዋል። ይህም ወደ ስልጣን ከመጡ ማለት ፕሬዚደንት ትራምፕ ለመጀመሪያ ጊዜ እንደሆነ ተነግሯል። በተጋባዦቹ የስም ዝርዝር ውስጥ ታዲያ ዲፕሎማቶች አሉበት። የራሳቸውን የማፍጠሪያ ምሽት ከዋይት ሀውስ ውጪ ያዘጋጁትን ሙስሊም አሜሪካውያንን ግን እንዳላካተተ ተጠቁሟል። ዝርዝሩ በፓትሲ ዊንዳኩስዋራ ዘገባ ውስጥ ይገኛል። አዲሱ አበባ ያቀርበዋል። በዚህ ሳምንት ከዋይት ሀውስ ይፋ የሆነው መልእክት ፕሬዚዳንት ትራምፕ ስለ ሮመዳን ጾም ያስተላለፉት ነበር። በዚህ ምሽት ስብሰባችን ከዓለም ትልቁን የተቀደሰ መንፈሳዊ የባህል ወር እናከብራለን። ማፍጠር የቤተሰብን አንድነት የሚያመለክት ከፍተኛ መንፈሳዊ ስብስብ ነው። እዚህ ለተገኛችሁና በመላው ዓለም ላላችሁ ሙስሊሞች ሁሉ ረመዳን ሙባረክ በፕሬዝዳንታዊው የምረጡኝ ዘመቻ ወቅት በእስልምና ላይ የነበራቸውን አቋም ለወጥ ባደረገ መልኩ ሲናገሩ ደግሞ ሙስሊሞች በጠቅላላ ወደ ዩናይትድ ስቴትስ እንዳይገቡ መልእክት አስተላልፋለሁ ብለዋል። ይህም ፕሬዝዳንት ሆነው ዋይት ሃውስ ሊገቡ ወር ሲቀራቸው በሰባት የእስልምና እምነት ተከታይ አገሮች ኗሪ ለሆኑ ሙስሊሞች ያስተላለፉት መልእክት ነበር። የዩናይትድ ስቴትስ ፕሬዝዳንቶች ላለፉት 20 ዓመታት ዋይት ሃውስ ውስጥ የማፍጠር ሥነ ሥርዓት አስተናግደዋል። ትራምፕ ያን የቆየ ባህል ባለፈው ዓመት ሽረውታል። የዋይት ሃውስ ተጋባዦች የዚህን ዓመት የሮመዳን ሲያፈጥሩ ከፕሬዚዳንቱ ጎን ለተቀመጡት ለኢንዶኔዥያው አምባሳደር ቡዲ ቦለኮስኖ ነው። ግን ጥሩ ስሜት ሰጥቶ ነበር። አሜሪካ በመላው ዓለም ለሚገኘው ሙስሊም ማህበረሰብ ወዳጅ መሆኗን ፕሬዚዳንት ትራምፕ ጠንካራ መልእክት ለማስተላለፍ የሞከሩ ይመስለኛል። ይህም መልእክት ጥሩ ተቀባይነት እንደሚኖረው አምናለሁ። በረመዳን ፍች የሚደረገውን የማፍጠር ስነስርዓት ማስተናገድ አክራሪነትን ለመዋጋት ለሚሻ አንድ የዩናይትድ ስቴትስ ፕሬዝዳንት ከፍተኛ ጠቀሜታ እንዳለው በውጭ ጉዳይ ሚኒስቴር የሙስሊሙ ማህበረሰብ የቀድሞ ተወካይ ፋራ ፖንዲትስ ይገልጣሉ። ያን የአክራሪነት ስጋትና ዛቻ በኃይል ማስወገድ አይቻልም። የተለሳለሰ አካሄድም ያስፈልጋል። የአክራሪነት ርዮተ ዓለምን ለማስወገድ መከተል ያለብን ስትራቴጂም እነርሱ ከሚለው ይልቅ እኛ የሚለውን ሐረግ መጨመር ግድ ይላል። አሜሪካ ደግሞ ከእስልምና ጋር ጦርነት ላይ አለመሆኗም ግልጽ ሊሆን ይገባል። በአሁኑ ዓመት ዋይት ሀውስ ውስጥ ያፈጠሩ ተጋባዦች ውስጥ አሜሪካውያን ሙስሊም ድርጅቶችን የተወከሉ እንግዶች አልነበሩም። ይልቁንም እነዚህ ሙስሊም አሜሪካውያን ዋይት ሀውስ ውጪ የራሳቸውን ምሽት አዘጋጅተው አፍጥረዋል። ኢፍ ዘ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ዋንትስ ቱ ኢንጌጅ ውዝ የዩናይት ስቴትሱ ፕሬዚዳንት ከአሜሪካውያን ሙስሊም ማህበረሰብ ጋር መቀላቀል ወይም መቀራረብ ከፈለጉ ሚዛን ባለው መንገድ በእኩል አይነት ሊመለከቱን በተገባ ነበር። ያን ግን አላደረጉም። የሙስሊሙ ማህበረሰብ መሪ ጆሃሪ አብዱል ማሊክ